የቤተ ክርስቲያኒቱ የቀኖና መጽሐፍ ፍታ ነገስቱስ ምን ይላል? ይሄን አስመልክቶ ፍታ ነገስታችንስ ምን ይላል? ፍታ ነገስታችንስ ምን ይላል? ፍታ ነገስታችን ተመልከቱ። ፍታ ነገስታችን ማለት የአባቶቻችን ይሄኛው አሁን ያነበቡት ወንጀሉን የተረጎሙትን ነው። ይሄ ፍታ ነገስ ደግሞ ከወንጀል ወስደው አባቶቻችን የራሳቸውን ያስቀመጡት ነው። በዘሌዋውያን 11 ላይ የተጻፈው እንዳይበላ የተከለከለው በሙሉ የተሻረ መሆኑን ፍታ ነገስት አንቀጽ 45 ቁጥር 1567 ቅድም እንዳየነው አረጋግጧል። በተለይም በአንቀጽ 23 ላይ የተጻፈውን በጥሞና ከዚህ በታችን እንመልከት። በፍታ ነገስቱ በአንቀጽ 23 ላይ የተጻፈው ተመልከቱ። በቀጥታ እኔ ቃሉን እናነብላችሁ። ምን ይላል? አንቀጽ 23 ቁጥር 802 ሐዋርያት በግብረ ሐዋርያትና በሲኖዶሳቸው በግድ ከምትተውት ከዚህ በቀር የበለጠ ከባድ ሸክም በላያችሁ እንዳናኖር እነሆ መንፈስ ቅዱስ ፈቅደዋል። እኛ ደግሞ ፈቀድን ብለው ከከለከሉት በቀር በክርስቶስ ሕግ የሚከለከል መብል የለም። የክርስቶስ ሕግ ምንድን ነው? ምዕመናን ንገሩኝ እስኪ፣ የክርስቶስ ሕግ ምንድን ነው? የክርስቶስ ሕግ የሙሴ ሕግ ምንድን ነው? ኦሪት። የክርስቶስ ሕግ ምንድን ነው? ወንጌል። ይህን ያዙልኝ የክርስቶስ ሕግ ወንጌል ነው። እኛም ደግሞ ፈቀድን ብለው ከከለከሉት በቀር በክርስቶስ ሕግ ወይም በወንጌል የሚከለከል መብል የለም። የተከለከለውም ነው። እነዚያ ሐዋርያት መንፈስ ቅዱስም ነግሯቸው የከለከሉ ነገሮች አሉ። ከእነዚያ በቀር የተከለከለ መብል የለም ይላል። እነዚያ የተከለከሉት ምን እንደሆነ እናያለን። እነዚያ የተከለከሉት ነገሮች ደም ታንቆ የሞተውን ለጣዖት የተሰዋውን አውሬ የነከሰውን እነዚህን ነገሮች እንዳንበላ ከልክለውናል ደም አንድ ታንቆ የሞተና ደም አብሮ ሊሄድ ይችላል ለጣዖት የተሰዋውን አውሬ የነከሰውን ከነዚህ በቀር የተከለከለ ነገር የለም በወንጌል ከነዚህ በቀር አባቶቻችን ተጠንቅቀው ይችንም እንኳን ሲከለክሉ ተጠንቅቀው አብራርተው ልንሄዱ ምናሉ አሉ። ቁጥር 83 ላይ ፍታ ነገሥት ላይ እነዚህን የከለከሏቸውም ጤንነትን የሚጎዱ ስለሆነ እንጂ በተፈጥሯቸው የረከሱ አይደሉ እግዚአብሔር ከፈጠረው ወገን ናቸውና እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ የሚል በኦሪት ተጽፏልና ዘፍጥረት 1 25 አንደኛ ጢሞቴዎስ አራት አራት በቀጥታን የማነበው በፍታ ነገሥቱ ላይ ያለው ዮሐንስ አፈወርቅም ስለዚህ ነገር እግዚአብሔር በዚህ ቃል ከወድ ትእዛዝ ብዙ ራስ አሳለፈ ብሏል። ቁጥር 8 ቁጥር 8 10 ምን አለ? ፍታ ነገሥቱ ክርስቲያኖች ስለ እግዚአብሔር ብለው በራሳቸው ፈቃድ ከሚተውት ምግብ በቀር ቄሱ፣ ኤጲስቆጶሱ ከመባሊት ወይም ከእንስሳት አይዋፍ ወገን ሁሉ ማንኛውንም መብል ርኩስ ነው አይበል፣ ይላል። ማን ማን? ቄሱ። ሌላስ? ኤጲስቆጶሱ። ቄሱ፣ ኤጲስቆጶሱ፣ ሰባኪው፣ ኦርቶዶክሳዊ ምዕመኑ ከማንኛቸውም እንስሳት፣ አዕዋፍ ወገን ማንኛውንም የረከሰ ነው አይበል። እንደዚህ ነው አባቶቻችን ነግረውን ያሉ ስለዚህ የረከሰ ነው አይበልና የረከሰ አትበሉ ስላለች አባወለት ንሳይ ዱላ የረከሰ ነው እያለ ዘሌዋውያን አስራ አንድን መርገመ ወሪትን የሚሰብከው ሽልማት ኧረ እንዴት ያለ ነገር ነው! እና የተገለባበጠ ነገር። ይህ ሁሉ መረጃ ከተሰጠ በኋላ ይህ ነገር የተፈቀደው የወሪት እምነት ላልነበራቸው ከአህዛብ ለተመለሱ ክርስቲያኖች እንጂ የኦሪት እምነት የነበረንን እኛን አይመለከትም። በእኛ ላይ አሁንም ይህ ጸና ነው የሚሉ ደግሞ አሉ። ነገር ግን ይህን አባባል ፍታ ነገሥት አንቀጽ 23 ቁጥር 805 ላይ ያለው ቃል ያፈራርሰዋል። ቃሉም እንዲህ የሚለው ስድስት ሰዓት ሲሆን ጴጥሮስ የኦሪት ባለቤት የኦሪት ሰው እንደኛ ቅዱስ ጴጥሮስ ስድስት ሰዓት ሲሆን ጴጥሮስ ሊጸልይ ከሰገነት ላይ ወጣ። ያን ጊዜ ተርቦ ሊበላሽቶ ነበር ምግቡንም እስኪያዘጋጁለት ድረስ እንቅልፍ መጣበት። ሰማይ ተከፍቶ አየ። በታላቅ ልብስ አምሳል በአራቱ ማዕዘን የተያዘ መጋረጃ ወደ ምድር ሲወርድ አየ። በውስጡ አራት እግር ያለው እንስሳ ሁሉ፣ በምድር የሚንቀሳቀስም ሁሉ፣ የሰማይ ወፎችም አሉ። ጴጥሮስ ሆይ ተነስ፣ እረድና በላ የሚል ቃል ወደ እርሱ መጣ። ጴጥሮስም ጌታዬ ሆይ እኔ ንጹሕ ያልሆነ የረከሰ ምግብ ከቶ በልቼ አላውቅምና ልበል አይገባኝም አለው። ዳግመኛም ጠርቶ እግዚአብሔር ያነጻውን አንተ አታርክ ሰው አለው። እግዚአብሔር በልጁ ደም ያነጻውን አንተ አታርክ ሰው አለው። ይህም ቃል ሶስት ጊዜ ሆነ። የሐዋርያት ሥራ ምዕራፍ 10 ቁጥር 9 እስከ 12። አሁን እንግዲህ ቁጥር 806 ቅዱሳን መምህራን አፈወርቅና ሌሎችም አባቶች ከዚህ የተነሳ በዚህ በጴጥሮስ ታሪክ ውስጥ ያለውን አሁን ያነበብነው ማለት ነው። ከዚህ የተነሳ የሚያስፈልጉ ሁለት ነገሮች እንዳሉበት ተረዱ። ሁለት ነገሮች አሉበት። የጴጥሮስ ታሪክ ሁለት ነገሮች እንዳሉበት ተረዱ። አንደኛው ስውር ነው፣ ሁለተኛው ግልጥ ነው። ስውሩ ምንድን ነው? ገና ያላመኑ አሕዛብ በኦሪት ሕግ እንደታዘዘው ምእመናን ሊገናኟቸው የማይገባቸው እርኩሳን እንደሆኑ ከዛሬ ጀምሮ እንዳናስብ ነው። ስውሩ ይሄ ነው እንግዲህ ወርቁ ይባላል። ወይም ስውሩ ይሄ ነው ወርቁ ያልተገረዙ አሕዛብን መንካት፣ ከነሱ ጋር አብሮ መብላት፣ እነሱን መጋባት እንደ ርኩሰት ነበረ። አሁን ግን ክርስቶስን አምነዋልና ይህን አባባልህን አንሳ ነው የሚለው ቅዱስ ጴጥሮስን። እንዲያውም ይሄን የምታጠምቀው ሰው አለ ያልተገረዘ ሰው፣ ይሄን ነው የሚለው ጴጥሮስን። ስውሩ ይሄን፣ ግልጡ ግን ሁለተኛው ግን ግልጽ ነው አሉ አባቶቻችን። ይኸውም አይምሮ ጠባይ ያለን ከመሆናችን የተነሳ እንስሳት ሁሉ ንጹሃን እንደሆነው አውቀን የሚገባውን ወይም የምንወደውን ከመመገብ እንዳንከለከል ነው። የምንወደውን የሚገባውን እንጂ የማትወዱትን ብሉ አላሉም አባቶቻችን። የማትወዱትን ብሉ ግን የምትወዱትን ብሉ ግን ይላሉ። አሁን አባቶቻችን እንዳትረሱ ሐዋርያት ያሉትን እንዳትረሱ ይላሉ አባቶቻችን ደምን፣ ታንቆ የሞተውን፣ ለጣዖት የተሰዋውን፣ ካውሬ የተረፈውን ከመብላት በቀር እንስሳት ሁሉ ለምግብነት ምን ብለዋል ነው የሚለው ተፈጥረዋልና ፈታረግ ስለ ደስ የሚለው አባቶቻችን፣ እንስሳት ሁሉ ለምግብነት ተፈጥረዋልና እነዚያን ግን አትርሱ። ደምን ይችን ግን ገልጦ የነገረ ስለሌለ ገበሬው ደም እየቆላ ይበላል። የበሬውን ደም ያውቁትና በብረት ምጣድ ቆልቶ እንደ ዱለት ይበላዋል። አንድ የከለከለው የለም። እኔ አይቻላውቅም። እኔም ራሴ ስኮመኮመ ነው የኖርኩ። ኋላ ነው ኃጢአት መሆኑን ያወቅኩ መጽሐፍ ቅዱስን ሳይ ነበር። ከእርግጠኛ ነኝ ከዚህ መካከል የበላችሁ ስንቶች አላችሁ? ቀኖና የሚያስፈልጋችሁ ለዚያ ነበረ ግን ለሚያስፈልገው ቀርቶ ለማያስፈልገው አይ ጉድ በጣም ጥሩ ታዲያ እኛ ከእስራኤላዊው የወሬ እምነት ተከታይ ከነበረው ሰው ከቅዱስ ጴጥሮስ የተለየ እምነት አለን ማለት ነው እሱ እንኳን እንዲህ ሲነገረው ወይስ ደግሞ ከነ ዮሐንስ አፈወርቅ ከቤተክርስቲያን አባቶቻችን እንበልጣለን እነሱ ተርጉመው እንዲተማሩ እንዲያስተምሩ እንዲመኑ እንዲያሳምኑ ብለውን ከሄዱት እንበልጣለን። ይልቁንም አምስት መቶ ዓመት ወደ ኋላ እንዳንሄድ የሚያስጠነቅቀን አስደናቂ ታሪክ ከዚህ በታች እንመልከት። ይህ ታሪክ በአስራ ስድስተኛው መቶ ክፍለ ዘመን በአጼ ገላውዴዎስ ዘመን መንግስት ጊዜ ምዕራባውያን ሚስዮኖች የኢትዮጵያ ቤተ ክርስቲያን ኦሪታዊት እንጂ ወንጌላዊት አይደለችም በማለት የአሳማውን የግዝረቱን እንደ መረጃ በመቁጠር ላቀረቡት ክስ በሊቃውንት ጉባኤ የተሰጠውን መልስ እንመልከት። አእግሩም ወይራ ዶግ ወልዳል ይባላል። የእሳት ልጅ አመድ ሆነኛ ጀግኖቹ ያን ጊዜ በጨለማው ዘመን ምዕራባውያን ሚስዮኖች ቤተክርስቲያኗን የከሰሱበትን ክስ እንዴት ውድቅ እንዳደረጉት እናነብ። በዚህ ላይ እንዲህ ብለው ነበር የመለሱላቸው። ምዕራባውያን ሚስዮኖች ምንድን ነበር ያሉ? የኢትዮጵያ ቤተክርስቲያን ኦሪታዊት እንጂ ወንጌላዊት አይደለችም ምክንያቱም የተሻረን ግዝረት እስካሁን ድረስ ታከናውናለች። አንዱ ይሄ ነው። ሁለት በደመ ክርስቶስ የተሻረን አሳማ እስካሁን የረከሰ ነው ትላለች። የሴቶችንም ልማድ የመሳሰለውን አቀረቡ። ሊቃውንቱ የሰጡትን መልስ እናነብ። እነሱ የመለሱትን መልሱን በቀጥታ እሱን ነው ማነብላቸው አሉ። ምን አሉ? ውሳኔውን ሲያሰሙ ምን አሉ? አሳማን ስለመብላት ከመብላት የተከለከል ነው አሉ አባቶቻችን። እኛ የኢትዮጵያውያን ኦርቶዶክሳውያን አሳማን ስለ መብላት ከመብላት የተከለከል ነው። እንደ አይሁድ የኦሪትን ሕግ ወይም ዘሌዋውያን አስራ አንድን ለመጠበቅ ብለን አይደለም። እዚህ ላይ ነው ጀግንነት። እንደ አይሁድ የኦሪትን ሕግ ወይም ዘሌዋውያን አስራ አንድን ለመጠበቅ ብለን አይደለም። የሚበላውንም አንጸየፈውም፣ አናረክሰውም። የማይበላውንም ብላ ብለን አናስገድደውም። አባታችን ጳውሎስ ለሮም እንደ ጻፈው የሚበላ የማይበላውን አይንቀፈው አይናቀው እግዚአብሔር ሁሉንም ተቀብሏቸዋልና የእግዚአብሔር መንግሥት በመብልና በመጠጥ አይደለችም ለንጹሐን ሁሉ ንጹሕ ነው ለሰው ክፉ ከጥርጣሬ ጋር መብላት ነው ሮሚያ ዓሥራ አራት አንደኛ ቆርንቶስ ዐሥር ወንጌላዊ ማቴዎስም ካፉ ከሚወጣ በቀር ሰውን የሚያረግ ሰው የለም ወደ ሆድ የሚገባ ጥቂት ቆይቶ ይወድቃል ምግቦችን ሁሉ ያነጻል፣ አለ ማቴዎስ 15። ይህ አባባሉ ከኦሪት መጽሐፍ የተማሩ የአይሁድን የአሰት ትምህርት አፈረሰው። ከወንጌል መንገድ ከጳውሎስን ትምህርት ወደ ቀኝና ወደ ግራ አይሉም። በእኛም የታሪክ መጽሐፋችን ንጉሥ ቆስጠንጢኖስ በግዛት ዘመኑ የተጠመቁትን አይሁድ የተጠመቁትን ሁሉ የጌታችን የኢየሱስ ክርስቶስ ትንሣኤ ዕለት አሳ ማስጋ እንዲያበሏቸው አዘዘ የሚል ጽሑፍ አለ የአሳማ ሥጋ እንዲያበሏቸው አዘዘ የሚል ጽሑፍ አለ። ነገር ግን ሰው ልቡ ሰው በልቡ ደስ እንዳለው የእንስሳትን ስጋ የማይበላ አለ፣ የአሳ ስጋን የሚወድ አለ፣ የዶሮ ስጋ የማይበላ አለ፣ የበግ ሥጋም የማይበላ አለ። ሁሉ ለልቡ ደስ ያለውን ይከተል። የሰው ውዴታውና ፈቃዱ እንደዚህ ነው። ስለ እንስሳት ስጋ መብል በአዲሲቱ መጽሐፍ ውስጥ ወይም በወንጌል ሕግም ቀኖናም የለም። ለንጹህ ሁሉ ንጹህ ነው። ጳውሎስም የሚያምን ሁሉን ይብላ አለ። የሃይማኖቴን እውነት ታውቅ ዘንድ ይህን ሁሉ ለመጽሐፍ ተጋው ዳሞት በሚባል አገር በሰኔ 23 ቀን 1555 ዓ ም ተጻፈ። ይህ ጽሁፍ የተወሰደው በብፁ አቡነ ጎርጎሪዎስ መጽሐፍ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ገጽ 180 እስከ 181 ላይ ሰፍሮ ይገኛል። ታሪኩ እንደሚለው በአጼ ገላውዲዎስ ዘመን ምዕራባውያን ሚስዮኖች የኢትዮጵያ የኢትዮጵያ ቤተ ክርስቲያን ኦሪታዊት እንጂ ወንጌላዊት አይደለችም ብለው ለከሰሱት የተሰጠ መልስ ነው። በተጨማሪም ይኸው የብፁህ አባታችን የአቡነ ጎርጎሪዎስ መጽሐፍ ገጽ 16 እንዲህ ይላል። ቅዱስ ሲኖዶስ አርሞ ያወጣው ተማሩበት፣ አስተምሩበት ተብሎ የተሰጠን በየማሰልጠኛዎቹ የታደለው መጽሐፍ ማለት ነው። ይህ መጽሐፍ ምን ይላል? ይህ መጽሐፍ ምን ይላል? ከክርስትና በፊት ኢትዮጵያ ብሉይ ኪዳንን ለመቀበሏ የታሪክና የጽሑፍ ብቻ ሳይሆን በህዝቡ ዘንድ ሲሰራባቸው የሚኖሩ አያሌ ልማዶችና ባህሎች አሉ ይላሉ። እነዚህ የብሉይ ኪዳን ልማዶችና ባህሎች በአሁኑ ጊዜ ማለት በክርስትና ሃይማኖታችን ውስጥ እንደ ዶግማ ወይም እንደ ቀኖና ሳይሆኑ እንደ ልማድ ሆነው የሚጠበቁ ናቸው። ከእነዚህም ውስጥ የብሉይ ኪዳን መጻሕፍት እንዳይበሉ የሚከለክሏቸውን እንስሳትና አዕዋፍ ዛሬም የኢትዮጵያ ክርስቲያኖች አይመገቧቸውም ይላሉ። ስለዚህ ቀጥለው ምን ይላሉ? እኔ አባት ይህ በወንጀል ለሚያምን ሁሉ የተከለከለ አይደለም። ከላይ ይህ በወንጀል ለሚያምን ሁሉ ምን ይሆን አይደለም፣ የተከለከለ አይደለም። ቅዱስ ሲኖዶሳችን ነው ይሄን የሚለው ብፁዓብ ነው ጎርጎሬ ሲጻፉት እንጂ ሲኖዶሱ አርሞ ነው ያወጣው። ተማሩበት አስተምሩበት ተብለን ነው። ስለዚህ በወንጀል ህግ ለሚያምን ሁሉ የተከለከለ አይደለም። ከላይ እንደገለጥነው ሲወርድ ሲዋረድ በመጣው የአገር ልማድ መሰረት ነው እንጂ። በዚህ መሰረት በአብዛኛው የኢትዮጵያ ሕዝብ እነዚህ እነዚህን የማይበሉ እንስሳትና አዕዋፍ ዛሬም አይበሉም። ሆኖም የማይበሉት አሜሪካኖች ከባህላቸው የተነሳ የማይበሏቸው እንስሳትና አዕዋፍ እንዳሉ ሁሉ እኛም ከባህላችን የተነሳ ነው ብለን መመለስ እንጂ ሃይማኖት ከልክሎን ነው ኦሪት ዘሬዋውያን አስራ አንድ አግዶን ነው ብለን በመናገር ቤተክርስቲያናችንን እንዳናሳፍር ከአጼ ገላውዲዎስ ትምህርት መውሰድ አለብን። በተጨማሪም ስለዚህም መብል በተጨማሪም በተጨማሪም ምንድነው ተጨማሪ የምናደርገው? አይ እንደዚህማ ከሆነ እስከተፈቀደማ አሳማውንም እንብላ፣ ሌላውንም ያገኘነውንም እንዲያው እናጠራቅም እናግበስብስ እንዳይባል እንዳይባል አባቶቻችን ምን አሉ? ስለዚህም መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናከለው ለዘላለም ከቶ ስጋ አልበላም ይላል። አንደኛ ቆሮንቶስ ምዕራፍ 13። አያችም ወንድሜን ኢትዮጵያዊን ወገኔን የኔ ስጋን መብላት የሚያሰናክለው ከሆነ እስከ ሞት ድረስ አልበላው። ሮሜ 14 21 ምን ይላል? ስጋን አለመብላት ወይንንም አለመጠጣት፣ ወንድምህም የሚሰናከልበትን አለማድረግ መልካም ነው። ለሆድ ሲባል ወንድምን ማሰናከል እንዳይኖር ጥንቃቄ ያስፈልጋል። ይሁን እንጂ ወንድም እንዳይሰናከል ተብሎ የማይበሉትን እንስሳ ያረክሳል ኃጢአት ነው ወይም ወንድም ይሰናከላል ተብሎ የማይበሉትን እንስሳት ወይም የማይበሉትን እንስሳ የማይበሉትን ነገር ያረክሳል ኃጢአት ነው ማለት የበደል በደል ነውና የማይበላው ወይም ደግሞ የማይበላው ሰው የማልበላው ይበል፣ ወይም የማይበላው ከሀገር ልማድ የተነሳ ነው ብሎ መናገሩ፣ ይልመድብን የማንበላው ከሀገራችን ልማድ የተነሳ ነው። በእርግጥ ኦሪቱ በሕግ መልክ ጽፎት ነበር፣ ክርስቶስ በደሞ አሳልፎታል። ዛሬ አንበላም፣ የማንበላው ግን ከአገር ልማድ የተነሳ ነው እንድትሉ ነው። በጣም ጥሩ። ልጆቻችሁ ልጆቻችሁ የአሳማ ስጋ ወይም ፖርክ እንዲበሉ ይፈልጋሉ ብዙዎች እርግጠኛ ነኝ እናንተ ትከለክላላችሁ እስኪ እውነት አውጡ ልጆቻችሁ የፖርክ ስጋ እንዳይበሉ የምትከለክሉ እስኪ እጃችሁን አውጥሉ ጥሩ ነው መከልከላችሁ እሺ ጥሩ የምትከለክሉ ሰዎች ለምን ሲሏችሁ መልሳችሁ ምንድን ነው ለምን ሲሏችሁ እኛ የኦሪት እምነት ተከታይ ስለሆን ሃይማኖታችሁን ይከለክላል ካላችሁ፣ ቤተ ክርስቲያኗን ገደላችኋል። እነዚህ ልጆች ሲያድጉ ሃይማኖቱን ውሸት ነው ብለው ነው የሚገምቱ። ለምን? እነዚህ ልጆች አድገው መጽሐፍ ቅዱስ ሊያነቡ ነው። ወንጌሉን ደግሞ። ኢትዮጵያውያን ጎበዞች ናችሁ። መቀመጫ የሌለው ስራ እየሰራችሁ ቀንም ሌትም እንቅልፍ አጥታችሁ ልጆቻችሁን ፕራይቬት ስኩል ነው የምታስተምሩ። ፕራይቬት እስኩሎች የግል ትምህርት ቤቶች ደግሞ የካቶሊኮች እና የፕሮቴስታንቶች ናቸው። ብዙውን ጊዜ የሃይማኖት ሰዎች ናቸው አስተማሪዎቹ፣ ትምህርት ቤቱ ያን ጊዜ ሊጠይቋችሁ ነው። ልጃችሁ የማይበላው ምግብ ምንድን ነው ይላችሁ። ፖርክ ልትሉ ነው። ጥሩ ነው ማለታችሁ። ለምን ከባህል የተነሳ ነው ከሃይማኖት የተነሳ ነው ሲላችሁ፣ እናንተ እንግዲህ ከሃይማኖት የተነሳ ነው ካላችሁ ገደላችኋት ቤተክርስቲያኗ ከባህል የተነሳ ነው ካላችሁ ግን አዳናችሁ አት ቤተክርስቲያን፣ ሃይማኖታችሁን አስከበራችሁ። ሌላው ልጆች ሊማሩ ነው እዚያ ትምህርት ቤት፣ እናንተ ያረክሳል ሃይማኖታችን ይከለክላል ስትሉ ኑራችሁ። እነዚህ ልጆች ከዚያ ትምህርት ቤት ሄደው ሲማሩ እና ሲያነቡ ከዚያ በኋላ እናንተ እንደ ከብት ነው የሚያዩቸው፣ አያነቡትን መጽሐፍ ቅዱሱን። ስለዚህ ሃይማኖቱም እንደዚሁ በልማድ የመጣ እንጂ በመጽሐፍ ቅዱስ በእግዚአብሔር ቃል የተመሰረተ አይደለም ይሉና ጉድ ያረጉናል። ስለዚህ በተለይ እዚህ ሀገር የተወለዱ ልጆችን ተጠንቅቃችሁ ያዙ የምትባለዋን ነገር በትክክል አስተምሯቸው። ከልጅነት ጀምሮ ባህል የሆነውን ባህል ነው፣ ሃይማኖት የሆነውን ሃይማኖት ነው በሏቸው። አሁን ይገርማቸዋል። የተሻረን የወሪት ክፍል ካነሳል ይህ ብቻ አይደለም የተሻረን የኦሪት ክፍል ካነሳን ይህ ብቻ አይደለም። የሞተ ሰውና የእንስሳ በድን መንካት እንደ ርኩሰት ይቆጠር ነበር። በኦሪቱ ዘሁልቁ 19 11 ዘሌዋውያን 11 39 ስንመለከት አስከሬን ራሱ እንደ ርኩስ ይቆጠር ነበር። አስከሬንን የሚነካም እንደ ርኩስ ይቆጠር ነበር። ምናልባት በአክሱም ዙሪያ ዙሪያ ይኖራል። በጎንደር ዙሪያ በጎንደር ዙሪያ ያያችሁ በጎንደር ከተማ ዙሪያ ያያችሁ ቤተ እስራኤሎች ነበሩ። ቤተ እስራኤሎች ነበሩ። ፈላሾች ብለን ምን ጠራቸው? ከእነሱ ከነሱ መካከል አንድ ቤተ እስራኤላዊ ሲሞት፣ አንድ ቤተ እስራኤላዊ ኢትዮጵያዊ ሲሞት አስከሬኑን ተሸክመው የሚሄዱ እነማን መሰሏችሁ? ክርስቲያኖች፣ ጎረቤቶቻቸው ኦርቶዶክሶች። ለምን? ያ የሞተው አስከሬን ስለሚያረክሳቸው ያረክሰናል ብለው ስለሚያምኑ በወንጀል ስለማያምኑ አስከሬኑን ተሸክመው የሚወስዱላቸው ነማን ናቸው? ጀግኖቹ ኦርቶዶክሶቹ ጎረቤቶቻቸው ስለሆኑ። ለምን ክርስቲያን የሚያረክሰው ነገር የለም። የነካ ሁሉ ቅዱስ ነው፣ የሚያረክሰው ነገር የለም። እነሱ ግን ወንጀሉን ስላልተቀበሉ እስካሁን ድረስ አስከሬኑን የሚሸከሙላቸው ክርስቲያን ጎረቤቶቻቸው ናቸው። እስከዚህ ነው ማለት ነው። በኦሪት እንደዚህ ነበር፣ ዛሬ የለም። እኛ አስከሬንን ስመን ቤተ አስገብተን ፈተን በጣ አጥነ ጸልየን ባርከን ነው የምንሸኘው። ስመን ተሳለመ። ሌላው ለምጽ ያለበት ሰው ሁሉ እንደ ርኩ ሲቆጠር ነበር፣ ዘሌባውያን 13 ቤትና ልብስ ቢበላሹም እንደ ርኩ ሲቆጠር ነበር፣ ዘሌባውያን 14 ወንጀል ግን ይህ በወንጀል ግን ይህ ተሽሯል። ምክንያቱም ኢየሱስም በቤታንያ በለምጻሙ በስሞን ቤት ነበረ ይላል ማቴዎስ 26። ሌላው የበላ የጠጣ ከለምጻሞች ጋር ልምጻሞች እንዳሰሰ አንዱ የተከሰሰው ከለምጻሞች ጋር አውረው አላደረ ተብሎ ነው። ለዚያ ተሽሯል። ማቴዎስ 26። ሌላው በሰውነቱ ቁስልና ፈሳሽ ያለበት ሁሉ ዘሌዋውያን 15 ላይ እንደምናየው እንደረከሰ ይቆጠር ነበር። ሴት በወር አበባዋ ጊዜ እንደረከሰች ትቆጠር ነበር። ነገር ግን ዛሬ አይሰራም የእሷም ይሁን የሌላው ምንድን ነው የሚለው፣ አትንካ አትቅመስ፣ አትያዝ፣ ትረክሳለህ የሚለው በሙሉ ተሽሯል ነው የሚለው ወደፊት እናየዋለን። ስለዚህ የሴት የየወሩ አበባም በኦሪቱ ያረክሳል የተባለው ሙሴ ማንኛውንም ፈሳሽ ያረክሳል፣ የረከሰ ነው እያለ ይጽፍ ስለነበረ በንጽህና ምክንያት በሃይማኖት ውስጥ አስገብቶ ያረክሳል እያለ ይጽፍ ስለነበረ ዘመኑ ዘመነ ርኩሰት ስለነበረ መብትም ስለነበረው ከዚህ አንጻር እንጂ የሴቷ የወር አበባ በየወሩ የሚመጣው የሚያረክሶ ነው አይደለም፣ የተፈጥሮ ጸጋዋ ነው። ለምሳሌ በዚህ ዓለም ያሉ ተክሎችን እንውሰድ። እስከተወሰነ እድሜ ድረስ እስከተወሰነ እድሜ ድረስ አያብቡም። ተክሎች ራሳቸው እስከተወሰነ እድሜ ድረስ አያብቡም። የማበብ እድሜያቸው ሲደርስ ያብባሉ፣ ያፈራሉ፣ ያብባሉ፣ ያፈራሉ። እንደገና ደግሞ የማያብቡበትና የማያፈሩበት እድሜ ሲደርስ ያቆማሉ ዛፎች። የእናቶቻችን እንደዚያ ነው። የእናቶቻችን ማህፀን ማለት እኛን ያፈራ ማለት ነው። እኛን ያፈራ የስላሴ ተክል ነው። የሰው ልጆችን የሚያፈራው ማህፀን ነው። ስለዚህ ያ ማህፀን እስከተወሰነ ጊዜ አያብብም መርገም ቢሆን ኖሮ ከተወለዱበት ጊዜ ጀምሮ ነበር የሚመጣው አብሮ ከሴቶቹ ጋር ግን እስከተወሰነ እድሜ ድረስ የለም። እድሜው ሲደርስ ይጀምራል። ከዚያው ያብባል፣ ያፈራል፣ ያብባል፣ ያፈራል። በምድር ላይ ያለው ሰው ሁሉ የማይጸን ፍሬ ነው። አይደለም እንዴ? እንደገና ደግሞ ሲያፈራ ቆይቶ አንድ ቀን ደግሞ ያቆማል። ለምን ያበ ያረጃሉ። እናቶቻችን ሲሸመግሉ ያቆማል። እንደ ተክል ነው። የተሰጣቸው የተፈጥሮ ጸጋ እንጂ መርገም አይደለም። በየትኛው መጽሐፍ አይገኝም። ከዘፍጥረት እስከ ራእይ መርገም አይደለም፣ የተፈጥሮ ጸጋ ነው። ሙሴ እንዳይገቡ ወይም ደግሞ የከለከለበት ምክንያት በንጽህና ምክንያት፣ ዛሬም በፍታ ነገስታችን እናቶች እንዳይገቡ የሚል ሴቶች እንዳይገቡ የሚል ጽሑፍ አለ፣ ህግ አለ። ይህም ደግሞ መርገም ስለሆነ ሳይሆን ርኩሰት ስለሆነ ሳይሆን የቤተ መቅደሱ ንጽህና ለመጠበቅ የእሷን ሞራል ለመጠበቅ ሲባል ነው። ለምን አለባበሱ ንጽህና እያያዙ የእናንተን አትዩ። ከመቶ ዘጠናው ፐርሰንት እናቶቻችን በገጠሩ የቱን ያህል እንደሆኑ ታውቃላችሁ? ምንም የሚቆጣጠሩበት የላቸው የሚለብሱትን ልብስ ታውቃላችሁ? ገና ከሙሴ ዘመን የባሰ እንጂ የተሻለ አይደለም። ገና እንደ ሙሴ ዘመን የእናቶቻችን አኗኗል በዚያ ምክንያት በሕግ ተጽፏል። ነገር ግን የእናቶቻችን አኗኗር ልክ እንደ ከተማዎቹ ዛሬ እናንተ እንደምታደርጉት የእናቶቻችን አኗኗር አያያዛቸው፣ እድገታቸው፣ የንጽህናው አያያዝ አጠባበቁ ከተስተካከለ ቅዱስ ሲኖዶስ ከዛሬ ጀምሮ ተነስቷልና የህግ መግባት ትችላላችሁ ማለት ይችላል። ያን ጊዜ ቁጥር አንድ እኔ ነኝ ግቡ የምለው ያን ጊዜ። ዛሬ ግን አልችልም እንኳን ብዬ እንዲያውም እዳ የበዝቷል ዛሬ አለል። ምክንያቱም ህግ ማክበር አለብኝ። ህጉ በቅዱስ ሲኖዶስ እስከተሻሻለ ድረስ እኔ ትግብ አለልም። ግን ርኩሰት አለመሆኑ እናገራለሁ። መርገም አለመሆኑ እናገራለሁ። በንጽህና ምክንያት ብቻ ስርዓት ይወጣለት እና ይህን አስመልክቶ እንግዲህ ከወንጌል አልፎ ውዳሴ ማርያም ሁሉ የሚለው ነው። በወር አበባ ጊዜ ብቻ ሳይሆን በዘሌዋውያን 15 12 ላይ ያለ ብቻ ሳይሆን ሴቶች በወለዱ ጊዜም እንደዚሁ እስከ 80 እስከ 40 ቀን የረከሱ ናቸው የሚል ነበረ በዘሌዋውያን 12 በመሳሰሉት። ይሄ ሁሉ ዛሬ የለም። ለምን? ወይስ ሥጋችሁ ይላል ወንጀል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ አይደለምን እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ 6 22 በእኛ ላይ የነበረውን የሚቃወመንን በተዛዛት የተጻፈውን የዕዳ ጽፈት ደመሰሰው። ቆላሴስ 214 ሌላው ውዳሴ ማርያም ራሱ ምን ይላል? ወወለደት ዘእንበለ ዘርአ ብእሲ ዘይስር መርገመም ዘመድነ። ትርጉም ከባህርያችን መርገመ ስጋር መርገመ ነብስ የሚያጠፋልንን ጌታን ዘር ምክንያት ሳይሆናት ወለደች። ስለዚህ ጌታ መርገመ ነብስን ብቻ ሳይሆን መርገመ ስጋንም ነው ያጠፋል ለማለት ነው። የሰኞ ዳ የሐሙስ ውዳሴ ማርያም የሰኞ ውዳሴ ማርያም እንደሚለው ለሔዋን እንተ ሳታ ከይሲ ፈታ፣ ላይ ላይ እግዚአብሔር እንዘ ይል ብዙሃ ብዙሃ አበዘሆ ለማመኪ ወለ ጻዕሪኪ ሰምረ ልቡ ሀበ ፍቅረ ሰብ ወአግዓዛ። ምን ማለት ነው? ከይሲ ወይም ዲያብሎ ሲያሳታት ሔዋን እግዚአብሔር ምጥሽንና ጣርሽን አበዛዋለሁ ብሎ ፈረደባት። ነገር ግን ሰውን ወደደና ነፃ አደረጋት። በምኑ በደሙ ዛሬ በተፈጥሮ መርገም የሚባል ነገር የለም። በሴቶች ላይ በደሙ ነፃ ኃጢአት ብቻ ነው ዛሬ የሚያረክሳት ሴቷን። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለ ሔዋን ወረሰይ ሆሙ አጋዚያ ነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ። ትርጉም ለአዳምና ለሔዋን የኤዳ ደብዳቤያቸውን ቀደደላቸው በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። የማክሰኞ ውዳሴ ማርያም ምን ድን ነው ቅድም እንዳልጓችሁ ካለማዊ ከመጀመሪያ ትምህርት ወይም ከወሪት ርቃችሁ ከክርስቶስ ጋር ከሞታችሁ እንደሰው ወይ እንደሰው ወይም እንደወሪት ስርዓት እንደ ወሪት ስርዓትና ትምህርት አተያዝ ትረክሳለህ፣ አትቅመስ ትረክሳለህ፣ አትንካ ትረክሳለህ ለሚሉ ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ወይም በአዲስ ኪዳን ሊጠፉ ተወስነዋልና ቆላሴስ 22 በተለይም ይህ መረጃ ማለትም ቆላሴስ 22 ከዚህ በላይ ያረክሳል ተብሎ የተጠቀሰውን ሁሉ ያፈርሰዋል። በተለይ የሴቷን ወርሃዊ ልማድ በተመለከተ መርገም ርኩሰት፣ ባንልም ቅድም እንዳልኳችሁ ስርዓቱን መጠበቅ አስፈላጊ ነው እና ይሄን ይመስላል እንግዲህ የተሻረው ክፍል ይሄን ይመስላል። በሁለት ተከፍሎ አይተናል። በፍጹም በልማድም ይሁን በስርዓት የማናከናው ነው በልማድን ይሁን በስርዓት የምናከናውን ይሄን ይመስላል። በስርዓት የሴቶችን ልማድ በተመለከተ እንዳይገቡ በስርዓት ነው ግዝረቱ፣ የማንበላቸው እንስሳትና ይኸው በልማድ ነው። ልማድ የሆነውን ልማድ፣ ስርዓት የሆነውን ስርዓት፣ ሃይማኖት የሆነ ሃይማኖት፣ ሃይማኖት የሆነውን ሃይማኖት እንድንል ነው። አሁን ሁለቱ ትንንሾች ናቸው። እነሱን ጨርሰን ጨርስ የቀሩን ሁለት ናቸው። የቀረን ምንድን ነው? አንደ ሶስተኛው ፍጹም የሆነ ፍጹም የሆነ። ፍጹም የሆነ ማለት በኦሪቱ ጎደሎ ነበር፣ በአዲስ ኪዳን ሙሉ ሆኗል ማለት ነው። ምንድነው እሱ? ፍትሐ ነገሥት አንቀጽ 45 ቁጥር 1568 ወአሃዱ ክፍል ከሆነ ፍጹመ አንደኛው ክፍል ደግሞ ምን አለ ፍጹም ሆነ አሉ። ያ ምንድን ነው? ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳዷችሁም ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናሙን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮቹ ሲያንኑ ያደርጉ የለምን? ወንድሞቻችሁንም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ማቴዎስ 5 43 እስከ 48 አያችሁ። በወሪቱ ጠላትህን፣ ወዳጅህን ውደድ፣ ጠላትህን ጥላ ነበር። አሁን ግን ወዳጅህን ብቻ አይደለም መውደድ፣ ጠላትህንም ፍጹም ማለት ይሄን። ጠላትህንም ለሚያሳድ ጸልይ፣ የሚረግምህን መርቅ፣ ጠላትህን ውደድ። ፍጹም ማለት ይሄን። ክርስቲያኖች ፍጹማን ናቸው የሚባለው ለዚህ ነው። ይህን አድርጎ ያሳየን እራሱ ባለቤቱ ኢየሱስ ክርስቶስ ነው። ስለዚህ ልጅ አባቱ እንደሚመስለው እኔን መሰሉ ብሏል። ይህን የመሰለው ፍጹም ሆነ ይባላል። በፊት ወዳጅን ብቻ ነበር መውደድ፣ አሁን ግን ጠላትንም ጭምር ስለሆነ ፍጹም ሆነ የተባለው ይህ ነው። አራተኛውና የመጨረሻ የተሻሻለ ነው። እዚህ ላይ ሁላችንም ደስ ይለን ይገባል። ምክንያቱም አንችለውም ነበርና እዳውን እንዳለ ቢኖር ኖረው እሱም ምንድን ነው ፍታ ነገሥቱ ምናለን ምን ዋአዱ ክፍል ኮነ ሥጋዌ ወፈለሰ ሀበ ግብር መንፈሳዊ ምን ማለት ነው ከስጋዊ ወደ መንፈሳዊ የተላለፈ ነው አራተኛው ፍታ ነገሥት አንቀጽ 45 ቁጥር 1568 ይኸው ምንድን ነው ስጋን በውሃና በደም ስለማንጻት ፈንታ በንስሃና በስርዓቶቹ ነፍስን ማንፃት ሆነ በኦሪቱ አንድ ሰው ኃጢአት ሲሰራ ወደ ካህኑ ይሄዳል። ካህኑ ያን ኃጢአት፣ ያን ርኩሰት ሊያስተሰርይለት የሚችለው በውሃ እንዲታጠብ በማድረግ የበግ ደም በማፍሰስ የእንስሳትን ደም በማፍሰስ ነበረ። አሁን ግን ያ አይሰራም ነው የሚለው። አንድ ሰው ኃጢአት ሲሰራ በውሃ ታጠብ ትነጻለህ ስለአንተ የበግደም ይፍሰስልህ የሚባል ነገር የለም። አሁን በንስሐና በቅዱስ ቁርባን ሰው ኃጢአት ሲሰራ ዛሬ በውሃ ታጥቦ ይነጻል ማለት አይቻልም። ኃጢአት ሲሰራ ዛሬ የበግደም ይሰዋለት የለም። ዛሬ በንስሐና በቅዱስ ቁርባን ነው። አንዱ ይሄ ነው። ሌላው ፍትሐ ኦሪት የኦሪት ፍርድ የኦሪት ፍርድ ያ ምንድነው? ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። ዘሌዋውያን 20፥9 ይህ ሲደረገ የኖረ ነው። በኦሪቱ ማንም ሰው አባቱን ወይም እናቱን ከሰደበ አንድ ሰው፣ አንድ ልጅ፣ አንድ ወጣት፣ ማንም ሰው አባቱን ወይም እናቱን ከሰደበ ምን ይሆን ነበር መሰላችሁ? በአደባባይ በድንጋይ ተቀጥቅጦ ይሞት ነበር። ምህረት የሚባል ነገር የለም። ይህ ከሆነ እንግዲህ በተለይ እዚያ አገር የተወለዱ ልጆች አለቁ በሉኝ። ለምን እናት አባትን ከመገላመጥ አልፎ ናይንዋኗን እየደወሉ ስንት አሳስረዋል። አልፎ ተርፎ ሌላው ምንድን ነው የሚለው ወንድም ሆነ ሴት በአመንዝራነት ቢገኙ ፈጽሞ እንዲገደሉ ዘሌዋውያን ሀያ አስራ አንድ ሀያ አንድ። ይህም ደግሞ በተለይም ከኢጣሊያ በኋላ ትቶብን የሄደው በሽታ አመንዝራነት ነው፣ በየከተማው ይህም ህግ ቢሰራ ኖሮ ወንድም ሴትም አይተርፍም። ግን ይህን ሲያስቀር ደግሞ ራሳችን ያመጣነው በሽታው ጨረሰን። ባይሆን በሽታው ጨረሰን። ሌላው አይን ለአይን፣ ጥርስ ለጥርስ፣ የገደለ ይሙት የመሳሰለው በሙሉ የምህረት ህግ በሆነች ወንጌል በንስሐ ተሻሽሏል። ማንም ሰው ዛሬ ኃጢአት ቢሰራ እስከ ኃጢአቱ ይገደል አትልም ወንጌል። ይመለስ። አሁንኛ ፍረዱ ቢባል ፍረዱ ቢባለኛ ፍረዱ ብንባል በኢትዮጵያ ውስጥ ፍረዱ ብንባል፣ እስኪ በመንግስቱ ኃይለ ማርያም ላይ ምን ይደረግ ፍረዱ ብንባል እርግጠኛ ነኝ ብዙዎቻችን ሞት ብቻ ነው። ምን ፍረዱ፣ እንደዚያ ነው አይደል እንዴ? ክርስቲያን እንደዚህ አይልም። ንስሐ ገብተው ይሙት ነው። ፈያታይ ዘየማንን በቀኝ የተሰቀለውን ወንበዴ የማረ አምላክ ይምረዋልና ንስሐ ይግባልን ነው የምትለው ወንጀል። ክርስቲያኖች እንደዚህ ነው ማለት ያለብን፣ ወንጀል የምትለው እንደዚህ ነው። ስለዚህ ኦሪትን በአራት ከፍለን አይተናል። አንድ ባለበት የጸና ነው ከተሻረው ከኦሪት ክፍል በቀር አሰርቱ ትእዛዛት በሙሉ የእግዚአብሔር ቃል ባለበት የጸና ነው። ሁለት የተሻረ ነው። የተሻረውን አይተነዋል። የተሻረው በተፈጥሮ ያረክሳል የተባለው ነው። በተፈጥሮ ያረክሳል የተባለውን የተሻረውን ደግሞ በሁለት ከፍለን አይተነዋል። አንደኛው ፈጽሞ የተሻረ ልናደርገው፣ ልናስታውሰው የማይገባ ጨርሶ የተደመሰሰ ነው። አንደኛው ክፍል ደግሞ ቢሻርም በልማድም በስርዓትም ብንጠብቀው የተፈቀደ ነው ብቻ ከህግነት ከሃይማኖትነት እንድናወጣው ነው ከኦሪቱ ጠቅሰን እንዲህ ይላል እንዳንል ነው እንጂ በልማድም በስርዓትም እንድንጠቀምበት ተፈቅሯል ለምሳሌ ግዝረቱን ግዝረቱ እንዲያውም አልፎ ተርፎ ነጭ ሁሉ እየተገረዘ ነው ዛሬ እንደምንሰማው ለምን ጠቃሚ ሆኖ ስለተገኘ ነገር ግን እኛ ዛሬ የምንገረዘው በሀገራችን ያለው ባህል ያገር ልማድ ነው ለጤና ጥሩ ሆኖ ተገኝቷል መቀጠል አለብን ግን ከኦሪት ህግነት ወጥቷል ሌላው ደግሞ በስርዓት የምንጠቀምበት የሴቶች የወር ልማድ ነው። እሱ በስርዓተ ቤተ ክርስቲያን እንጂ በኦሪቱን ኦሪቱን ጠቅሰን መርገም ነው፣ ርኩሰት ነው ብለን አይደለም። ሌላው እንግዲህ ሶስተኛው ፍጹም የሆነ ነው። ፍጹም የተባለ ለምንድን ነው? ጎደሎ ስለነበረ ነው። ጎደሎ የተባለው ለምንድን ነው? ወዳጅን ወደ ጠላትን ጥላ ሲል የነበረ ቃል አሁን ጠላትህን ጥላ የሚለው ተነስቶ ጠላትህንን ውደድ ስለሆነ ፍጹም ሆነ ጠላትህንን ውደድ የሚለው ስለተጨመረ ፍጹም ሆነ አራተኛውና የመጨረሻው የተሻሻለ የተሻሻለ ማለት ምንድን ነው አንደኛው ኃጢአት ስንሰራ ኃጢአትን በውሃ ታጥቦ ነጽተሃል በውሃ አጥቦ ነጽተሃል ማለት ቀረ በኦሪቱ እንደዚያ ነበር አንድ ሰው ኃጢአት ሠራ ሲባል በውሃ ይታጠባል የተወሰነ ጊዜ ይቆያል ነፃ ይባላል አንድ ሰው ኃጢአት ይሠራል። የበግ ደም፣ የርግብ ደም ይሰዋለታል። መፅሳር ይባላል። ያ አልፏል። አሁን ዛሬ ኃጢአት ስንሰራ በንስሐና በቅዱስ ቁርባን እንጂ በውሃ በምን የሚባል ነገር የለም። ሌላው አራተኛውና የተሻሻለው ሌላው ክፍል ምንድነው ነው? ፍትሐ ኦሪት ነው የኦሪት ፍርድ የኦሪት ፍርድ። በኦሪቱ የገደለ ይሙት ነበር። አሁን ንስሐ ገብቶ ይሙት ነው። በአመንዝራነት የተገኙ ይገደሉ ነበር። አሁን ንሳይግቡ ነው። አፍጋኒስታን ይሁን ፓኪስታን፣ አፍጋኒስታን መሰለኝ። ባለፈው ወር አይሆነውም። አንዲት ሴት ከባሏ በላይ ተገኘች። ሰምታችሁ እንደሆነ አንዲት ሴት ከባሏ በላይ ተገኘች። ከባሏ በላይ ተገኝታ በዝሙት ተከሰሰች። ምንድን ነው የሆነችው? ሰምታችኋል። እኔ ሬዲዮ ሰምቻለሁ ዋሽንግተን ዲሲ እያለሁ በድንጋይ ተቀጥቅጣ ሞተች። በአደባባይ ከባሏ በላይ ስለተገኘች በድንጋይ ተቀጥቅጣ ሞተች። ወር አልሆነውም። አሁን ነው ናይጄሪያ ውስጥ እንዲሁ ያለ ባል ተገኘ፣ በዝሙት ተገኘች ተብሎ አንዲት ሴት ሞት ተፈርዶባት፣ በድንጋይ ተቀጥቅጣ እንድትሞት ተፈርዶባት፣ ሳትሞት ዓለም ስለሰማ ዓለም ጮኸ፣ የዓለም ሴቶች ጮኹ፣ ዳነች። የአፍጋኒስቷ ግን ከሞተች በኋላ ስለሆነ የተሰማው ዓለም እንደገና ሊፈጣት አልቻለም፣ ሞተች። ተመልከቱ። እነዚህ ሰዎች ለምንድን ነው ያደረጉት? ወንጌሉን ስላልተቀበሉ ነው። ወንጌሉን ስላልተቀበሉ ነው። ከኦሪቱ የሚፈልጉትን ወስደው፣ የኦሪቱን ወስደው የሚፈልጉትን ከዚያ ወስደው ጨረሱ ሴቶችን። ወንጌል እንደዚህ አትልም። የኦርቶዶክስ ቤተክርስቲያን እንደዚህ አትልም። በልሳ ትዝ ይላቸዋል በዝሙት የተያዘችው ሴት ዮሐንስ ስምንት ላይ በሙሴ ህግ በድንጋይ ተቀጥቅጣ በሳት ተቃጥላ ትሙት ነው የሚለው። አንተ ምን ትላለህ አሉት። ከእናንተ ውስጥ ኃጢአት የሌለበት በድንጋይ ቀጥቅጦ በሳት ቃጥሎ ይግደል አለ። ከዚያ አንዱ የአንዱን ግንባር ሲመለከት የእያንዳንዱ ኃጢአት ቦጋ አለ እንደ ስክሪን። ስለዚህ ሁላቸውም ትተዋት ሄዱ። ብቻዋን ቀርሽ ጌታ ምንድና ያላት? አንቺ ሴት ኃጢአትሽ ተሰራ ይዋልሻል። ደስ ይበልሽ ሂጂ። ነገር ግን የዋሰ እንዳ ያገኘሽ ደግመሽ አትስሪ። ወንጀል የምትለው ይሄን ነው። ስለዚህ አራተኛው ደስ የሚያሰኘው ልናልቅ የነበረው እንዳናልቅ ስለሆነ ነው። ቀላል ይመስለናል። ህግ፣ የሙሴ ህግ ቢኖር ኖሮ አልቀናል። እስካሁን ድረስ በዚህ አቂያት ዘመን እና በንሳ እንድንመለስ ነው የሆነው። ለንሳ አብቅታናለች። ወንጀል ይሄን ይመስላል። የዛሬው ትምህርት አሁን አንድ ነገር ነግሪያችሁ አንተ ተሸፍኖ የኖረ ነገር ገልጭላችሁ ይሄዳለ። ጨርሳለ። እሱም ምንድን ነው? በማርቆስ ወንጌል ምዕራፍ ሰባት ላይ የተጻፈ ነው። ምን ይላል? ዛሬ በአዲስ ኪዳን ሰውን የሚያረክሰው እጁ ሳይታጠሙ መብላት አይደለም። ዛሬ በአዲስ ኪዳን ሰውን የሚያረክሰው ካፍ የሚወጣው ነው እንጂ ካፍ የሚገባው አይደለም። ለምን እጅን ሳይታጠቡ መብላትም ያረክሳል ተብሎ ይታመን ስለነበረ በኦሪቱ። ዛሬ በአዲስ ኪዳን ሰውን የሚያረክሰው ካፍ የሚወጣው ነው። እሱ አለ ዘረዘረ፣ መግደል፣ ዝሙት፣ ምቀኝነት ምን እያለ ይሄድ ይሄድና ስድብ ይላል። ስድብ ካፍ የሚወጣ ነው ክርስቲያናዊ ህይወትን የሚያረክሰው ይሄ ነው። ስድ ክርስቲያናዊ ህይወትን ስለሚያረክስ ሀጢአት ነው የሀጢአት ደሞ ደግሞ ሞት ነው ነው የሚለው ስለዚህ ተሸፍኖብን የኖረውን ነገር ትንሽ ልንገራቸው አሳባ እንመላ ጥሩ ነው አሁን ለአሳባ ሁሉም ጥበቃ ውንለታል ጥሩ ነው አይበላም አትብሉ ነው እምላችሁ ለምን በስጋም ጤና ስላልሆነ ተውት ጥሩ አይደለም ግን አሳማን ዛሬ ያረክሳል አትበሉ ብለን ስንናገር ለምን ይሄን አሉ ተብለን እንወነጀናለን። ነገር ግን አሳማ ብለው ስለሚሳደቡ ሰዎች ትኩረት ያደረገ የለ። ነገር ግን ኢትዮጵያውያን ክርስቲያኖችን ያረከሰን በአርአያ ሥላሴ የተፈጠረውን ሰው አሳማ ብለን መሳደብ ነው። የአሳማው ሥጋ ሳይሆን አሳማ ብሎ መሳደብ ነው። ዛሬ ክርስቲያኖችን የሚያረክሰው ዛሬ ክርስቲያኖችን የሚያረክሰው በባህላችን የማንበላው የአህያው ስጋ አይደለም። በባህላችን የማንበላው የአህያው ስጋ አይደለም። የሰው ልጆችን የሚያረክሰው አህያ ብሎ መሳደብ ነው። ይሄ ነው ለመከፋፈላችንም፣ አንዱ ሰውን በአርአያ ሥላሴ የተፈጠረውን አህያ ብለን ቅርናታ ብለን ባሪያ ብለን ይሄ ነው ያረከሰን። እኛን ዛሬ ክርስቲያኖችን እኛን ኦርቶዶክሳውያንን በባህላችን የማንበላ ውሻው አይደለም። እኛን ኦርቶዶክሳውያንን ያረከሰንና የሚያረከሰን ውሻ ብለን መሳደብ ነው። ይህ ርኩሰት ነው፣ ኃጢአት ነው፣ ርኩሰት ነው። ሰው ውሻ ተብሎ አይሰደብም። ውሻ ተብሎ አይሰድብም። እኛን ዛሬ ክርስቲያኖችን የሚያረክሰን በባህላችን የማንበላው አይደለም እባብ ብሎ መሳደብ ነው የሚያረክሰን። እባብ ብለን ሰውን ስንት ጊዜ እባብ ብለናል። አሁንም ብለውን ሁሉ እርግጠኛ ነኝ ያላችሁ ብዙዎች አላችሁ አለ። በዚህ ውስጥ መርከስ ምን እንደሆነ ለማወቅ ከፈለጋችሁ ይሄ ነው እርኩሰት። ሰውን እባብ ብሎ መሳደብ እርኩሰት ነው። እኛን የሚያረክሰን በባህላችን የማንበላው ዘንዶ ሳይሆን የዘንዶ ሥጋ ሳይሆን ዘንዶ ብሎ መሳደብ ነው። እኛን ክርስቲያኖችን የሚያረክሰን በባህላችን የማንበላው አሞራው ሳይሆን አሞራ ብለን መሳደብን። እኛን ክርስቲያኖችን የሚያረክሰን በባህላችን የማንበላው ፈረሱ ሳይሆን ፈረስ ብለን መሳደብን። እኛን ኦርቶዶክሳውያንን የሚያረክሰን በባህላችን የማንበላው የበቅሎው ሥጋ በቅሎ ሳይሆን በቅሎ ሴቷ ወዳ ያደረገችው ይመስል ልጅ ያጣች እንደሆን ልጅ ያልወለደች እንደሆን እግዚአብሔር የከለከላት ምክንያት ይኖረዋል። ያልወለደችበት ባይጠቅማት ይሆናል እንጂ እግዚአብሔር ማህፀንን ማለምለም ስራው ነው። ልጅ ያልወለደች እንደሆን ልክ እንደ ብሉይ ኪዳኑ መርገ መሪት ዛሬም በቅሎ ብለው የሚሳደቡ ስንቶች እንዳሉ ጆሮዎቹ ሰምተዋል። ሰውን የሚያረክሰው ያ ነው። ሰውን የሚያረክሰው ያ ነው። ሰውን የሚያረግ ሰው እኛ በባህላችን ብዙዎች ኢትዮጵያውያን በባህላችን የማንበላው ጥቂቶች ኢትዮጵያውያን የሚበሉት የሚኮመኮሙት አይጡ ሳይሆን፣ አይ በባህላችን አይታች ከሆነ የጋምቤላ ኦርቶዶክሶች፣ የጉሙዝ ኦርቶዶክሶች የመሳሰሉት ኦርቶዶክሶች አይጧን ከሽነው ነው የሚበሉ። ተመልከቱ፣ ግን ኢትዮጵያውያንም ሆነው ነው የምላችሁ ኢትዮጵያውያንም ሆነው እኛ ብዙዎቻችን ማንመገባቸውን የሚመገቡ አሉ። የሰውን ምግብ መተቸት ነውር ነው። የኢትዮጵያ ባህል የተወሰኑ ሰዎች ባህል ብቻ ነው የማንኛውም ባህል መከበር ነው ያለበት። ባህሉ የሚበሉትን የማንበላው ልናቆሽሽ ዝቅ አድርገን ልናይ አይገባም። ነውር ነው። ሰውን ዛሬ የሚያረክ ሰው ለምጹ ሳይሆን ለምጻም ብሎ መሳደብ ነው። ድሮ ለምጽ ካለው ሰው ጋር መነካካት ርኩሰት ነበር። ዛሬ ግን ለምጽ ያለውን ሰው አቅፌ ስመዋለሁ። ወገኔ ነው፣ ወንድሜ ነው፣ ክርስቲያን ነው፣ አካሌ ነው። ከቆዳው ላይ ለምጽ ስላለበት ረከሰ አልለው አቅፌ ስመዋለሁ። ነገር ግን የሚያረክሰኝ ለምጻም ብዬ ሰውን ስሳደብ ነው። ሰውን ለምጻም ብሎ መሳደብ ያረክሳል። በወሪቱ በድን አስከሬን ያረክስ ነበር። ዛሬ ግን ስመን ነው ምንሸኘው፣ ብያቸዋለሁ ቅድም አስከሬኑን ፈተን። ነገር ግን ዛሬ ክርስቲያኖችን የሚያረክሰን በድን ሬሳ ብለን ሰውን መሳደብ ነው። ያልሞተውን ሰው በስጋ ያልሞተውን እድ በድን ሬሳ አስከሬን ብሎ መሳደብ ርኩሰቱ ያ ነው። በአዲስ ኪዳን ኃጢአት ነው። ይሄ ሰውን የሚያረክሰው ዛሬ ቅማላም ብሎ መሳደብ ነው። እኔ ገርመኛ ነው ኢትዮጵያዊ ኢትዮጵያዊ ቅማላም ብሎ ሲሳደብ አይገርማችሁ? ቅማል ከሰውነቱ የሌለ ወገን ቅማል ከሰውነቱ የሌለ ወገን ያለው አለ? ኢትዮጵያዊ አለ? የኔ ወገኖች እኮ አብዛኞቹ ቅማል አለባቸው፣ ይታየኛል። አሁን ድህነቱ ነው ወደው አይደለም፣ ድህነቱ ዓመት እስከ ዓመት የሚለብሱት አንድ ነው። የሚታጠቡበት የላቸውም፣ ሳሙና የላቸው። ስለዚህ ማን ከማን ተሽሎ ነው ቅማላም ብለን? አሜሪካኖች እንኳን ቅማላም ብለው አይሳድሙም ሰው ያደጉት በኢኮኖሚ በማንኛውም ያደጉት። ቅማላም ብሎ መሳደብ ርኩሰት ነው። ቅማላም ብሎ ከመሳደብ ቅማሉን ቢበላው ይሻላል። ቅማሉን እየለቀመ ቢበላው ይሻላል። ትኋላም ብሎ ከመሳደብ ትኋኑን እየለቀመ ቢበላው ይሻላል። ምክንያቱም ትኋኑን በስጋ ጤንነቱ ካልጎዳው ወንጀል ለምን ወላ ወላ አትከራከርም። ትኋናን ብሎ መሳደብ እንዴት አይነት ርኩሰት መሰላቸው። ስለዚህ እኛን ኢትዮጵያውያንን እስከ መከፋፈል ያደረሰን ለዚህ በዘር በጎሳ፣ በክፍለ አገር ከተከፋፈልንበት ነገር አንዱና ታላቁ ስድብ ነው። ስድብ ነው። አንዳችን አንዳችንን ማክበር ሲገባን ኦሮሞው ትግሬውን፣ ትግሬው ኦሮሞውን ወይም ደግሞ አማራው ትግሬ ኦሮሞውን፣ አንዱ አንዱን ጉራጌ አድያው አንዱ ጎሳ ሌላውን አንዱ ክፍለ ሀገር ሌላውን አንዱ ባልንጀራ ሌላውን በእግዚአብሔር ቃል መሰረት በማክበር በመከባበር ፈንታ የስድም ኢኮኖሚ የስድም ፋብሪካ አብዝተን የስድም ፋብሪካ ፈብርከን ይኸው ርኩሰት ከመሆኑ አልፎ ኃጢአት ከመሆኑ አልፎ ዛሬ ይኸው በማህበራዊ ኑሯችን የጎዳን አንዱ ስድብ ነው። ብዙውን ትዳር ያፈረሰ ስድብ ነው። ብዙውን ትዳር የሚያፈርስ ስድብ ነው። ብዙውን ኢትዮጵያዊና አንዱን እና አንዱን የሚያገዳድል ስድብ ነው። መገዳደል የሚጀምረው ከስድብ ነው። እንዲያውም ወንድሙን ጨርቃም ብሎ የተሳደበ የአደባባይ ደንቆሮ ብሎ የተሳደበ የገሃነም ፍርድ ይገባዋል ነው የሚለው። ስድብ ርኩሰት ነው። ይሄ ነው ኢትዮጵያውያንን የሚያረክሰው በአፋችን የሚወጣው ይህን የመሳሰለው እንጂ በተፈጥሮ ረከሰ ተብሎ የነበረው በኦሪቱ አይደለም። ዛሬ እግዚአብሔር ርኩስ ፍጥረት የለውም፣ ከኃጢአቱ በቀር የረከሰ የለም። ዲያብሎስን እንኳን ቀድሶ ነው የፈጠረው። ራሱን በራሱ ነው ያረከሰው በግብሩ እግዚአብሔር ዲያብሎስን እንኳን ሲፈጥረው መልአክ ነው የነበር፣ ቅዱስ አድርጎ ነው። ራሱን በራሱ ነው ያረከሰ ዲያብሎስ። ስለዚህ እኛም ዛሬ ራሳችን በራሳችን እንዳናረክስ ጥንቃቄ ያስፈልጋል። ለምን ወንጀሉ ምንድነው? የሚለው ማንኛውንም በተፈጥረው ርኩስ ነው የሚል እሱ ራሱ ርኩስ ነው ነው የሚል እግዚአብሔር ቃል። ዛሬ በተፈጠረው ማንኛውንም እንስሳ ማንኛውንም ፍጥረት በተፈጥረው ይህ ርኩስ ነው ብሎ የሚናገር እሱ ራሱ ርኩስ ነው ነው የሚለው። ከዚህ ይጠብቀን እግዚአብሔር። ሲም እግዚኦ አቃቤ ላፍ ለአንደበቴ ጠባቂ አኑር አለ ቅዱስ ዳዊት። ለአንደበታችን ጠባቂ አኑርልን። ወማይጾ ለከናፍሬ አለ ቅዱስ ዳዊት። ለከንፈሬ መዝጊያን ስጠኝ ነው። መዝጊያን ይስጠን እግዚአብሔር። የተመሰገነ ይሁን እግዚአብሔር። በሀገራችን ላይ ያለውን ጭንቀት ሀሳብ አስወግዶልን መለያየትን ሁሉ አጠፍቶ የተጀመረውን ዲሞክራሲ አሳድጎ ህዝቡ የሚፈልገውን ይጠቅመኛል የሚለውን መሪ መርጦ እንደ ሌሎች አገሮች ሆነን እንድናይ እግዚአብሔር ለዚያ ያውቃል። እግዚአብሔር ደግሞ በቤተ ክርስቲያናችን ስንጠየቅ የምንመልሰውን እንዲሰጠን ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁሉ ይላልና አባቶቻችን አቀባብለው ያስቀመጡትን ጠበንጃ የእግዚአብሔር ቃል ጠበንጃ አሁን ሲመጣ እየተኮስ ለማስበርገግ እየተኮስን፣ ለመዳን ያውቃል። ቃል እግዚአብሔር የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃኛል።